የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሱዳኑ ሁከት እንዲሁም በማሊና ና ናይጄሪያ ሰሜናዊ ግዛቶች ሙስሊም ጽንፈኞችን ለመዋጋት በተያያዙ ጥረቶች ላይ ከአፍሪቃ ህብረት መሪዎች ጋር ለመነጋገር አዲስ አበባ ገብተዋል። የቪኦኤው ስካት ስተርንስ ቀጣዩን አጭር ዘገባ አድርሶናል። ሰሎሞን ክፍሌ ይዞ ቀርቧል። የአውሮፓ ህብረት ወታደሮች ከአልቃይዳ ጋር ግንኙነት ያላቸው ነውጠኞች የሚዋጉ የማሊ መንግስት ኃይሎችን በማሰልጠን ላይ ይገኛሉ። በዚያ የሚገኙትን የፈረንሳይና የቻድ ወታደሮች ከአካባቢው አገሮች በተውጣጣ ጣልቃ ገብ ኃይል ለመተካት የተያዘው ጥረትም የአፍሪቃ ኅብረት አብይ የጸጥታ ጉዳዮች መነጋገሪያ አጀንዳ ይሆናል። ዩናይትድ ስቴትስም አጋጣሚውን በመጠቀም በጸረ ሽብር ሥልጠናው ጥረት ልትሳተፍ ትችላለች። በተጠቀሱት አገሮች የተደቀነው ፈተና ግን ከወታደራዊው በላይ የዘለለ ነው። ምክንያቱም የአፍሪቃ ኅብረትና ምዕራባውያን አገሮች አጋሮቹ በማሊ የሲቪል አስተዳደር ለመፍጠር በተያዘው ጥረትም መርዳት ይጠበቅባቸዋልና ነው። የአፍሪቃ ኅብረት አባላት ሌላም ችግር ከፊታቸው ተደቅኗል። ያም በሱዳንና ደቡብ ሱዳን መካከል ያለው ድንበር እስካሁን በውል ውሳኔ አለማግኘቱን ተከትሎ የሚካሄደው ግጭት ነው። የኅብረቱ ባለሥልጣናት በስብሰባቸው ወቅት ናይጄሪያ በሰሜናዊ ግዛቷ ውስጥ በቦኮ ሐራም ነውጠኞች ላይ ባወጣችው የአስቸኳይ ጊዜ አዋጅ ላይም ይወያያሉ ተብሎ ይጠበቃል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪም በቅርቡ ከናይጄሪያው አቻቸው ኦሉግቤንጋ አሺሩ ጋር ተገናኝተው በአህጉሪቱ ጉዳዮች ላይ ሲወያዩ ናይጄሪያ ከአሸባሪዎች ጋር በምታካሄደው ጦርነት የዋሽንግተንን ድጋፍ እንደምታገኝ በድጋሚ አረጋግጠውላቸዋል። የተቀራረበ ሽርክና ነው ያለን። ናይጄሪያ ደግሞ በአፍሪካ ህብረትም ሆነ በምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ውስጥ አብይና ጠቃሚ የመሪ ሚና አላት። ክፋቱ ግን በራሷ ሰሜናዊ ግዛት ውስጥ ከባድ ፈተና ገጥሟታል። ያን ሁከት እኛም እናወግዛለን። የዩናይትድ ስቴትስ ባለሥልጣናት ነውጠኞች በናይጄሪያ የደቀኑት አለመረጋጋት ያሳሰባቸው ቢሆንም ታዲያ የመንግሥቱ የጸጥታ ኃይሎችም በሰሜኑ አንዳንድ አካባቢዎች የሲቪሎችን ሰብአዊ መብቶች እንዳይረግጡ አስገንዝበዋል ባለሥልጣናቱ ይህን ጥሪ ያቀረቡት የመንግሥቱ የጸጥታ ኃይሎች ኃይል ይጠቀማሉ የሚሉ ዘገባዎች ከወጡ በኋላ ነው